በኢትዮጵያ በአሁኑ ወቅት ጋዜጠኞች በነጻነት መዘገብ አስቸጋሪ የሆነ መምጣቱን በተለያዩ ሚዲያዎች የሚሰሩ ጋዜጠኞችና ማህበራት ይናገራሉ ልክነው አስማማው እስር የመረጃ እጦት እና አስቸጋሪ የኢኮኖሚ ሁኔታ ከሚገጥሟቸው ፈተናዎችም መካከል ናቸው መንግስት የመገናኛ ብዙሀንን በተመለከተ ያወጣቸው ህጎች በትክክል መተግበር እንደሚገባቸውም ገልጸዋል ይህንን ዘገባ አስማማው ስታዘጋጅ የኢትዮጵያ መንግስት በዚህ ጉዳይ ላይ ምን እንደሚል ለማወቅ ሞክረሃል? በጣም ብዙ ሙከራ አድርጌያለሁ፣ ስመኝሽ። በተለይ ጉዳይ በዋናነት የሚመለከተው የኢትዮጵያ መገናኛ ብዙሀን ባለስልጣን ምላሽ ለማግኘት ያደረጉት ጥረት ለጊዜው አልተሳካም። መልካም እንግዲህ፣ ምላሻቸውን ካገኘን በድጋሚ ጉዳዩን ይዘን የምንመለስ ይሆናል። ለዛሬ ግን አንተ በጋዜጠኝነት ሙያ ላይ ከተሰማሩ ጋዜጠኞች ጋር ቆይታ አድርገህ ያዘጋጀኸውን ዘገባ እንከታተል። ኢትዮጵያ አሁን ያለው ሁኔታ ለጋዜጠኞች በነጻነት መስራት አስቸጋሪ መሆኑን የሚናገሩት ከአሜሪካ ድምጽ ጋር ቆይታ ያደረጉ ጋዜጠኞችና የማኅበራት ኃላፊዎች ናቸው። በአሁኑ ወቅት በኢቢኤስ ቴሌቪዥን ከፍተኛ አዘጋጁን የሚሠራው ኤርምያስ በጋሻው የሚያቀርበው ሀሳብ የግሉ እንጂ የሚሠራበትን ተቋም እንደማይወክል ገልጾ የመረጃ በበቂ ሁኔታ ለማግኘትን ጨምሮ አሁን ያለው ሁኔታ ለጋዜጠኞች ፈታኝ መሆኑን ይናገራል። የተለያዩ የመገናኛ ብዙሀን ባለሙያዎች በእስር ላይ የሚገኙበት ሁኔታ አለ። አሁንም በስራ ላይ የሚያሉት መገናኛ ብዙሀን በተለያዩ ሁኔታዎች የሚቸገሩበት ሁኔታ እንዳለ በእለት ተዕለት ስራችን የሚያጋጥመን ነው። አንደኛው ትልቁ ችግር መረጃ የማግኘት ጉዳይ ነው። መረጃ ማግኘት አሁንም በጣም አስቸጋሪ ነው። ከፍተኛ የመንግስት የስራ ኃላፊዎች ወይም ተቋማት ሚዛን ለመጠበቅ የምንፈልጋቸውን ጉዳዮች ለመጠየቅ በምንሞክርበት ጊዜ በራቸው አሁንም በቀላሉ የሚከፈት አይደለም። መረጃ ተሰጡም እነሱ በሚፈልጉት ፍሬም አንዳንድ ጊዜ ደግሞ እነሱ ለሚፈልጓቸው የመገናኛ ብዙሀን ብቻ መረጃ የሚሰጡበት ሁኔታ ነው ያለው። አንዳንድ መገናኛ ብዙሀን ደግሞ አክሰስ የማያገኝበት ሁኔታ ያጋጥማል። መግለጫዎች፣ ሁነቶች፣ ኢቨን የመንግስታዊ ሁነቶች ብቻ ሳይሆን አደጋዎች እንኳን በተከሰቱበት ስፍራዎች ላይ ተገኝቶ ሽፋን ለመስጠት የሚያስችል አክሰስ ወይም የመዘገብ እድል ለማግኘት በጣም አዳጋች የሚሆንበት ሁኔታ እየተፈጠረ ነው ያለው በነገራችን ላይ መረጃ ያለመስጠት ችግር መንግስት ተቋማትና የስራ ኃላፊዎች ላይ ብቻ የሚስተዋል አይደለም። ክሪቲካል የሆኑ ምሁራን ኢቨን ህዝቡ ሁሉ ሳይቀር በጣም የህዝቡን ድምፅ የሚያሰማ ሚዲያ እንዲኖር ይፈልጋል። ነገር ግን መረጃ ለመስጠት ፈቃደኛ የማይሆንበት ሁኔታ አለና ይሄ በጣም አስቸጋሪ ሁኔታ ነው። ሌላው የውይይቱ ተሳታፊ የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባተ በበኩሉ የጋዜጠኞች ተደጋጋሚ ስርን ጨምሮ በአገሪቱ ያሉ የጸጥታ ሁኔታ ጋዜጠኞችን ለፍርሃት በመዳረግ ስራቸውን በነጻነት እንዳይሰሩ ምክንያት እየሆነ ነው ይላል። እንታሰራለን የሚል ይሄ ሀሳብ የመጣው ዝም ብሎ አይደለም። በጣም ብዙ ጋዜጠኞች ስለታሰሩ፣ በሙያቸው ከተለያየ ፖለቲካ እንትኖች ጋርም ማገናኘት ስላለ፣ ማሸማቀቆች ስላሉ፣ በእነዚህ በእነዚህ ምክንያት ጋዜጠኛው በተቻለ መጠን ራሱን በማራቅ የመንግስት ትኩረት ይሆናሉ መንግስትን ያስቀይማሉ ብሎ የሚያሰባቸውን ጉዳዮች ደፍሮ ያለመዘገብ። እነዚህ እነዚህ አመለካከቶች እየሆኑ ካሉ ነገሮች። ህጉ የተሳሳቱ ዘገባዎች ቢኖሩ እንኳን ስህተቱን በተሰራበት ሚዲያ ያስተባብላል የሚል የራሱ የተቀመጠ ነገር አለ። ግን ገና ባልተረጋገጠ ሁኔታ ጋዜጠኞች ይታሰራሉ። ከተለያዩ የፖለቲካ ፓርቲዎች ጋር ማገናኘት፣ በወንጀሎች መክሰስ እና በቶሎ ፍርድ ቤት ያለመቅረብ ብዙ ነገሮች ስላሉ በዚህ በዚህ ምክንያት ጋዜጠኛው በቻለው መጠን ሁሉ ከመንግስት ጋር ያላትመኛል ያጋጨኛል ከሚሉ ነገሮች ራስን ማራቅ አለ። ሌላው ችግር እንደ ማንኛውም የሌሎች ሙያዎች ተዘዋሮ ለመስራት መቸገር ነው። አሁን ከአዲስ አበባ ውጭ ለመጓዝ በጣም ችግር ሆኗል። ጉዞ የግድ በአየር መሆን አለበት። በመኪና ልጓዝ ብትል ለተለያዩ ነገሮች ትጋልጣለህ። ሌላው እንዲሁ ያለው የኢትኒክ ማርጅናላይዜሽንም በጣም ትልቅ ችግር ነው ብዬ አስባለሁ። ምክንያቱም የሆነ ዘገባ ለመስራት የሆነ ክልል መሄድ አለብህ ከዛ ክልል ጋር የሚገናኙ ግጭት ውስጥ ሊከቱ የሚችል ያላትሙ የሚችሉ ነገሮች ብዙ ነገሮች አሉና እነዚህ እነዚህ ነገሮች እንዳሉ ሆነው ሌላው የአቅም ችግርም አለ። የአቅም ግንባታ ላይ የሚሰሩ ሚዲያ ሚዲያዎች በገንዘብ ችግር ምክንያት ከስርጭት እየተቋረጠ ነው። ከአምስት ዓመት በፊት በኢትዮጵያ አስተዳደር ለውጥ ሲደረግ መንግሥት ሚዲያዎችን በተመለከተ የሕግ ማሻሻያዎችን ጨምሮ የወሰዳቸው እርምጃዎች ምህዳሩን ለማስፋት ባላቸው አስተዋጽኦ አድናቆት ተችሎት የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ይህንን የሚቀይሩ የጋዜጠኞች ተደጋጋሚ ስርና ስወራ መከሰታቸው በማንሳት የመብት ተሟጋቾች ይከሳሉ። የጋዜጠኞች መብት ተሟጋች የሆነው ሲፒጄ ጥር 9 2017 ዓ ም ባወጣው የቅርብ ጊዜ ሪፖርቱ ኢትዮጵያ ጋዜጠኞችን ለአስከፊ እስር ከሚዳርጉ ቀዳሚዎቹ የአፍሪካ ሀገራት መካከል አንዷ መሆኗን አስታውቋል። በአሁኑ ወቅት ስድስት ጋዜጠኞች በእስር ላይ እንደሚገኙ የገለጸው ሪፖርቱ አምስቱ በሽብር ወንጀል የተከሰሱ መሆናቸውንና ይህም እስከ ሞት ድረስ ሊያስፈርድ የሚችል ስለመሆኑ ይጠቅሳል። በቱርክ አንካራ በሚገኘው ሀጂ ባይራም ቬሊ ዩኒቨርሲቲ በጋዜጠኝነት የሶስተኛ ዲግሪ ትምህርታቸውን የተካተሉ የሚገኙት አቶ ይበልጣል በላይነህ በጋዜጠኞች ላይ የሚደርሱ ጫናዎች በተለይም የግል ብዙኃን መገናኛዎችን ከገበያ እንዲወጡ በማድረግ የሀሳብ ብዝሃነትን የሚገድብ ነው ይላሉም። የፖለቲካል ፕሬሸር ወይም ደግሞ ጫና ከፖለቲካ ኤንቫይሮንመንት ላይ እንዲሁም ደግሞ የኢኮኖሚ ችግርም በርካታ ሚዲያዎች ከገበያው እየወጡ ነው፣ በርካታ ጋዜጠኞችን ስራቸውን እየለቀቁ ነው ብለዋል። ይህ ደግሞ በቀጣይ እልባት ካላገኘ የሚዲያ ኢንዱስትሪ እየጠበበ የተወሰኑ ማለት በተለይም አሁን እንደምናየው አብዛኞቹ ከገበያ እየወጡ ያሉት የግል ሚዲያዎች ናቸው። በርካታ ስቲል ለመንግስት ወይም ለሴቱ አፕሌትድ የሆኑ ሚዲያዎች እስቲል ገበያ ላይ ናቸው። ስለዚህ ወደ ሴት የግል ሚዲያዎችን የማናበት ሁኔታ ሊፈጠር ይችላል። በዚህ ተቀጠለ። የአሜሪካ ድምፅ በዚህ ጉዳይ ላይ የኢትዮጵያ መገናኛ ብዙኃን ባለስልጣን ኃላፊዎችን ምላሽ ለማካተት ጥረት ያደረገ ቢሆንም ሊሳካ አልቻለም። ይሁንና ከዚህ በፊት የጋዜጠኞች እስርና ስወራን በተመለከተ ከፋና ብሮድካስቲንግ ኮርፖሬት ጥያቄ ቀርቦላቸው የነበሩት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ጉዳዩ ህግን የማስከበር እንጂ ጋዜጠኝነትን ማፈን አይደለም ሲሉ ተከላክሎ ነበር በሚሰሩት የሽብር ስራ በሚሰሩት የአመፅ እንቅስቃሴ ባካሄዱት ለዝርፊያ ቡድኖች ከለላና መከታ ሆኖ በመገኘታቸው እና ከዚህ ግዝ ትስስር ስላላቸው ብቻ ነው እንጂ መንግስትን በመተቸታቸው አይደሉም። መንግስትን በመተቸት አሁንም በጣም በሺዎች የሚቆጠሩ አሉ፣ ያልተነኩ አሉ። የተለያዩ የመንግስት ጉድፈቶችን በማውጣት አይደለም፣ ከዚህ ጋር የሚያያዝ ተግባር አይደለም። በዋነኛነት የተደራጀ የ ህገወጥ ቡድኖች ማስፈጸሚያ በመሆናቸው ለዚህ ደግሞ ጥብቅና የሚቆሙና አንዱን ህዝብ ከሌላ ህዝብ ጋር የሚያጋጭ ስራ ላይ ስለተሰማሩ ነው። ይሄ ደግሞ ህግ ማስከበር ነው። ማንኛውም ሰው ጋዜጠኛም ቢሆን፣ ኃላፊም ቢሆን፣ እኔም ቢሆን፣ አንተም ብትሆን ከህግ በታች እንጂ ከህግ በላይ አይደለንም። ስለዚህ ህግ ሲከበር ነው የሚዲያ ህግ የሚከበረው። ህግ ከሌለ ስርዓት ከሌለ ዘሪስ ነው ዲሞክራሲ እና ያው ዘሪስ ነው ፍሪደም ኦፍ ስፒች የነፃ የመናገር ነፃ የማተም ነፃ የምናምን የሚባለው ህግና ስራ ሲኖር። በ2013 ዓ.ም ተሻሽሎ የወጣው የመገናኛ ብዙሃን አዋጅ አንቀጽ 48 ላይ በመገናኛ ብዙሃን ነፃነት ላይ የሚከሰት ጣልቃ ገብነት ተጽዕኖ፣ ጥቃትንና የደነስ ስጋትን ጨምሮ ህገ መንግስቱን በመጻረር የፕሬስ ነፃነትን የሚያደናቅፍ አሰራር ከተፈጸመበት በፌዴራል ከፍተኛው ፍርድ ቤት ክስ ወይም አቤቱታዊ ማቅረብ መብት እንዳለው ይደነግጋል። የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ምክትል ፕሬዚዳንት ሳሙኤል አባት እንደሚለው ግን እነዚህ የከለላዎች በአሁኑ ወቅት በትክክል እየተተገበሩ አይደለም። ብዙዎቹ ጋዜጠኞች የህግ ከለላ እያገኙ አይደለም። ለዚህ ማሳያ የሚሆንም ከዚ በፊት በጋዜጠኝነት ሙያቸው ሰሩት በተባለው ዘገባ ምክንያት በህግ ቁጥጥር ስር የዋሉ ጋዜጠኞችን ነው ማሳያ የምናደርገው እና እና እነዚህ ጋዜጠኞች ዞሮ ዞሮ ሀሳብን በነጻነት የመግለጽ መብታቸውን ተጠቅመው ነው የሰሩት እና ሀሳባቸውን ስለገለጹ ነው ማህበሩ የሚያምነው። የታሰሩበት ማረሚያ ቤት ድረስ ሄደን ጠይቀን ችሎት ላይ ሁሉ ለመገኘት ሁሉ ሞክረን ነገሩን ለመረዳት ሞክረናል። በተደጋጋሚም በቁጥጥር ስር የዋሉ ጋዜጠኞች ከእስር እንዲለቀቁ፣ በሙያቸው ብቻ እንዲጠየቁ በተደጋጋሚ በመግለጫም ጠይቀናል እና የተረዳነው ነገር ጋዜጠኞች የህግ ከለላ አያገኙም። ለዘገባ በሚሄዱበት ወቅት ከጥበቃ ጀምሮ ህግ እናስከብራለን የሚሉ እንደ ፖሊስ ያሉ አካላትም ህጉን አክብረው አይደለም በቀላሉ በቁጥጥር ያውሏቸዋል። መረጃ የማግኘት መብት እንዳላቸው ይሄንን አያከብሩልም፣ አያከብሩም። ፈቃድ አምጡ፣ ደብዳቤ ጻፉ የሚሉ ነገሮች፣ ፈቃድ የላችሁም የሚሉ ክልከላ በብዛት መሰረት ያደረጉ ነገሮች ይሰራሉ። ከዛ ውጪ ስህተት ሲኖር እንኳን ስህተት መኖሩ የሚስተናገድበት የራሱ አሰራር ቢኖረውም ለምሳሌ የተሰራው ዘገባ ስህተት ካለው የቁጥር፣ የይዘት የተለያዩ ዘገባዎች ስህተት ካለው የሚታረምበት የራሱ የሆነ አሰራር አለው እና እንዲያስተባብሉ የሰሩትን ዘገባ ስህተት መሆኑን ይቅርታ እንዲጠይቁ ይህን ይህን የሚፈቅድ የራሱ የሆነ አሰራር ቢኖርም በህጉ ቁጥጥር ስር ይውላሉ። በሰዓቱ ፍርድ ቤት አይቀርቡም። ህጉ ላይ ኢቨን እንደ ማንኛውም ዜጋ የተቀመጠላቸው መብት እንኳን ሳይከበር ለወራት ለአመታት እስር ላይ የቆዩ ብዙ ጋዜጠኞች አሉ። አሁንም እስር ላይ ያሉ አሉ። እንደ ማህበር የምናምነው ብዙ ጋዜጠኞች ደህንነታቸው አስተማማኝ አይደለም፣ ሕጉም እየተከበረ ነው ብለን አናምንም። በዚህ ጉዳይ ላይ ባጭሩ ይሄን ነው የምለው እና ጋዜጠኞች መብታቸው እንዲከበር ነው ይሄ ማህበርም የተቋቋመው። በቻልነው መጠን ሁሉ የጋዜጠኞች መብት እንዲከበር በመግለጫም፣ ውይይቶችም ላይ እንዲሁም ከተለያዩ የመንግስት ተቋማት ጋር በሚደረጉ ውይይቶች ላይ እየተገኘን የጋዜጠኞች መብት እንዲከበር ለማድረግ እየሞከርን ነው። ግን ብዙ ቻሌንጅ ነው ያለው። በተለይ በአስቸኳይ አዋጅ በታወጀበት ጊዜ አሁን ግጭት ውስጥ ግጭት አካባቢ ለምሳሌ አማራ ክልል፣ ኦሮሚያ ክልል፣ እነዚህ አካባቢዎች ላይ ዘገባዎችን መስራት በጣም አስቸጋሪ ሆኗል። ተዘዋውሮ መስራት አልቻሉም። ህገ መንግስቱን ጨምሮ በቂ ህግ ማዕቀፍ አለ የሚለው ኤርሚያስ በጋሸው በበኩሉ ችግሩ በበቂ ሁኔታ ተግባራዊ አለመደረጋቸው ነው ይላል። የዘረዘርናቸው ችግሮች ከመንግስት ሳይድ ወይም አጠቃላይ በሀገሪቱ ያለውን የሚዲያ ላንድ ስኬፕ ወይም የመገናኛ ብዙኃን ምህዳር በተመለከተ ያለውን ችግር ስንዘረዝር በአብዛኛው በመንግስት ወይም በተቋማት ያለውን ሁኔታ ነው ለማንሳት የሞከርነው። ይሄ ማለት የመገናኛ ብዙኃን እየሰሩበት ያለው ሁኔታ ሙሉ በሙሉ ችግር የሌለበት ተደርጎ መታሰብ የለበትም። በሚዲያውም ሳይድ እንግዲህ ሚዲያ ስንል የትኛው ሚዲያ ነው የትኛው ሚዲያ አይደለም የሚለውን ለጊዜውን ሰው እና ሁሉም የሚዲያ ስራ እየሰራ ያለውን አካል በሙሉ ከግምት አስገብተን ስንመለከተው ከሙያ ብቃት አቅም ማነስ ጀምሮ የተለያዩ ችግሮችም በዚህም በእኛም በኩል የሚታዩ ችግሮች አሉ። ሚዛናዊነታቸውን ያልጠበቁ በጣም የተጋነኑ ከአውድ የወጡ ዘገባዎች የሚስተዋሉበት ሁኔታ አለ። ዲጂታል ወይም በሚዲያ ላይ ወይም በዩቱብ የሚተላለፉ ነገሮችን ስትመለከት የሀገርን ናሽናል ኢንትረስት ወይም ናሽናል ሴኩሪቲ ከግምት ያላስገቡ ሆነ ተብለው አንድ ጉዳይ ላይ ትኩረት ማድረግ ወይም ሆነ ብሎ አንድ ጉዳይን መተው፣ እንዲህ እንዲህ አይነት ነገሮችም ይስተዋላሉ። ይሄ ከዚህኛውም ሳይድ ያለ ነው። በተለይ ዲጂታል ሚዲያ ደግሞ በተመልካች ብዛት እና በክሊክ ብዛት የሚገኝ ነገር ስለሆነ እንዲህ አይነት ዝንባሌዎችም ይታያሉ። በአጠቃላይ ግን ያለው ሁኔታ በተለይ ችግሮቹ የሚዲያ ላንድስኬፕ አሁን ምን ያለበት ሁኔታ የሚፈጥረው ችግር አለ። ሚዲያ እንግዲህ አራተኛ መንግስት ተደርጎ ነው የሚታሰበው። በሕዝብና በመንግስት መካከል ድልድይ እንዲሆን ነው የሚታሰበው ወች ዶግ ወይም ደግሞ የሕዝቡን ችግር ድምፅ ሆኖ እንዲያሰማ ነው የሚጠበቀው። መረጃ እንዲሰጥ ነው የሚጠበቀው። ኢንፎርምድ የሆነ ወይም መረጃ ያለው ዜጋ እንዲፈጠር ነው የሚያደርገው። ነገር ግን ቅድም እንዳልኩት ለምሳሌ አንዱን እንኳን ችግር ብናነሳ ሚዛን እንዲጠብቅ ወይም ባላንስ የሚፈልጉ ጉዳዮችን ስንጠይቅ መልስ የማናገኝ ከሆነ የህዝቡ ድምፅ መሆን የማይቻልበት ሁኔታ፣ ችግሮች ለመፍታት የራሳችን አስተዋጽኦ ማድረግ የማንችልበት ሁኔታ ይፈጠራል ማለት ነው። ይሄ በጊዜ ሂደት ህዝብና መንግስትን እያራራቀ እያራረቀ ይሄዳል። ከተጠያቂነት ጋር በተያዘ እኔ ጋዜጠኛ ካጠፋ መጠየቅ አለበት ብዬ አምናለሁ። መጠየቅ ያለበት ግን ሀገሩ ላይ ባለው በስራ ላይ ባለው የህግ ማዕቀፎች ነው። ቀደም የህግ ከለላ ጉዳይ ሲነሳ ጉዳዩ የህግ ከለላ ነው ብዬ አላምንም። ህጉ በስራ ላይ ያለው ህግ መተግበር አለመቻሉ ነው። ለምሳሌ የመገናኛ ብዙሀን አዋጅ ማንኛውም ጋዜጠኛ በጋዜጠኝነት ስራው ምክንያት ጥፋት ካጠፋ ለእስር ሳይዳረግ በውጭ ሆኖ ጉዳዩን እንዲከታተል ይደነግጋል። ነገር ግን ይሄ አዋጅ እየተተገበረ አይደለም። ሶ ይሄ አዋጅ ተግባራዊ እንዲደረግ የሚመለከታቸው የህግ አካላት ኮሚትመንት ወይም ቁርጠኝነት ሊኖራቸው፣ ፈቃደኝነት ሊኖር ይገባል በመንግስት ደረጃ ብዬ አስባለሁ። ሌላኛው ምናልባት እስካሁን ጥቅም ላይ ሊውል ያልቻለው እና ብዙ የሚዲያውን የጋዜጠኞችን ጉዳይ ወይም የመገናኛ ብዙሀን ጉዳይ ሊፈታ ይችላል ብዬ የማስበው የኢትዮጵያ መገናኛ ብዙሀን ምክር ቤት የሚዲያ ተቋማት ስብስብ ነው። ያ ስብስብ ማንኛውም በሚዲያ ስራ ላይ የተፈጠረን ችግር በዳኝነት የሚፈታ አሰራር አለው። ለዚህም ሚሆን መሰረተ ልማት ቢሮ፣ ባለሙያዎች መድቦ ያንን ነገር እያደረገ ነው። ነገር ግን ማንም መብት የተጣሰ ብሎ ችግር ተፈጠረ፣ ሀሰተኛ መረጃ ተሰራጨብኝ፣ እንዲሆነብኝ ብሎ የተጠቀመበት የለም መንግስትም አሁን በጎረቤት ሀገሮች ላይ እንዲህ አይነት አሰራሮች በጣም የተለመዱ ናቸው። ኢቨን ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ለእነዚህ የዳኝነት አካላት ወይም ለሚዲያ ካውንስሉ ሀሳባቸውን ያቀርባሉ። ስህተት ፈጸመ የተባለው አካል እዛ ቀርቦ ዳኝነት የሚያገኙበት ሁኔታ ይፈጠራል እና ይሄንን የሚዲያ የኢትዮጵያ መገናኛ ብዙሃን ምክር ቤት ያበጀውን አሰራር የመንግስት ኃላፊዎችም መንግስትም ኢቨን ባለሙያዎቹን፣ ሚዲያዎችን ብንጠቀምበት ብዙ ያለውን ሁኔታ ሊያስተካክል ይችላል ብዬ አስባለሁ። የብዙሀን መገናኛዎችና ጋዜጠኞች በነፃነት የሚሰሩበት ሁኔታ መፍጠርና ኢኮኖሚ አቅማቸው ማጠናከር ይገባል የሚሉት ደግሞ ባለሙያው አቶ ይበልጣል በላይ ናቸው። ሚዲያዎች ከመንግስት ብቻ ሳይሆን እራሷ ሚዲያዎች ይህን የኢኮኖሚ ችግር ለመፍታት ገቢ ምንጫቸውን ዳይቨርሲፋይ ማድረግ አለባቸው ብዬ አስባለሁ። ምንድነው የተለያዩ አሁ ለምሳሌ የተለያዩ ሚዲያዎች የቴሌቪዥን ክራይ የሚል አለ እና ለስቴት ሚዲያው ብቻ ሳይሆን ከዚህ ለቴሌቪዥን ክራይ ተብሎ አሁን ለምሳሌ እኔ በምኖርበት ቱርክ ምንድን ነው የሚያደርጉት? ለቴሌቪዥን ክራይ ተብሎ ከኤሌክትሪክ ከውሃና ከነዳጅ ቢል ጋር አብሮ የቴሌቪዥን ክፍያ ይከፈላል። ይህ የተሰበሰበው ገቢ ለሌሎች ለግል ሚዲያዎች ነው የሚከፋፈለው። አንደኛ በዚያ አይነት መልኩ መንግሥት ሰብሲዳይዝ ማድረግ ይችላል። ሁለተኛ ነገር ደግሞ ሚዲያዎች ከውጭ እቃዎችን ሲያስገቡ ካሜራ ሆነ ሌሎች ቁሳቁሶችን ሲያስገቡ ከቀረጥ ነጻ የሚያስገቡበት ወይም ደግሞ በአነስተኛ ቀረጥ የሚያስገቡበት ሁኔታ ቢመቻችላቸው፣ እንዲሁም ሌላ ሚዲያ ተቋማት አሁንም ከአለም አቀፍ ተቋማት ጋር በመነጋገር ለጋዜጠኞቻቸው ትሬኒንግ ወይም ደግሞ ስልጠናዎችን ቢሰጡ በጋዜጠኝነት መ ጋዜጠኝነት ኤቲክስ ዙሪያ ስልጠናዎችን ቢሰጡ መልካም ይመስለኛል። እንደዚሁም ኤቨንቶችን፣ ኮንፈረንሶችን እያዘጋጁ በሚዲያ ዙሪያ ስልጠናዎችን መስጠት ይችላሉ። ኮንፈረንሶችን እያዘጋጁ ራሳቸውን ፕሮሞት እያደረጉ በዚህ መልኩ ገበያቸውንም ሊያሳድጉ ይችላሉ። ራሳቸውንም ፕሮሞት ሊያደርጉ ይችላሉ፣ ሚዲያዎች ማለት ነው። ሌላው ደግሞ አንዱ የጋዜጠኝነት የደህንነት ስጋት ማለት ነው። እና ይሄ እንግዲህ ለጸጥታ አካላት በቂ የሆነ ስልጠና መሰጠት አለበት፣ ጋዜጠኞች ጥፋት በሚያጠፉበት ጊዜ እንዴት መያዝ እንዳለባቸው ሂደቱ ላይ ራሱ በተደጋጋሚ የሚያጋጥሙ ክፍተቶች አሉ። እነሱን ለመፍታት መንግስትም መስራት አለበት ብዬ አስባለሁ። ሌላው የጋዜጠኝነት አሁን ኢትዮጵያ ውስጥ ጋዜጠኝነት ሁሉም በቃ ማይክ የያዘው ሁሉ ጋዜጠኝነት ሙያ ውስጥ የሚገባበት ሁኔታ አለና ምንድነው እንደ ሌሎች ሀገራት የጋዜጠኝነት ፈቃድ የሚላ ለምሳሌ የሚሪካ ዶክተር ፈቃድ እንደሚሰጠ ሁሉ የጋዜጠኞችን ፈቃድ የሚሰጡና ማንም ሰው ዘሎ የማይገባበት ሙያ ቢሆን እና ሁሉም ለሚሰራው ዜና ለሚሰራው ዘገባ ለሚሰራው ዶክመንተሪ ኤኒ ካይንድ ኦፍ ኮንቴንት ተጠያቂ የሚሆንበት ሀላፊነት የሚወስድበት ሁኔታ ቢመቻች የተሻለ የሚዲያ አትሞስፌር ይኖራል ብዬ አስባለሁ። መንግስት የሀሳብ ነጻነትን ማክበር አለበት የሚለው ሳሙኤል በበኩሉ የጋዜጠኞች እስርን ጨምሮ መፍትሄ ይፈልጋሉ ያላቸውን ጉዳዮች እንደሚከተለው ያስረዳል። የተጠያቂነት ጉዳይ ጋዜጠኛው እንደ ማንኛውም ሰው ህጉ በሚፈቅደው መሰረት ሊጠይቅ ይችላል፣ ሊጠይቅም ይገባል፣ አጥፊ ካለ። ትልቁ ነገር ግን ጋዜጠኝነት ጋር ሲመጣ እና በቁጥጥር ስር እየዋሉ ያሉ ጋዜጠኞችን ስናይ ብዙዎቹ ከፖለቲካ ጋር በማገናኘት ለማሰር እንዲመች ከሆነ አካል ጋር በማያያዝ በማጣበቅ የሚደረጉ እስሮች በመሆኑ ምክንያት የጋዜጠኞችን እስር ውስብስብ ያደርገዋል። ስለዚህ ብዙዎቹ ጋዜጠኞች መፍትሄ እያገኙ ያሉት የፖለቲካ የሆነ ነገር ሲኖር ወይ ምህረት ይባላል ኦር የተከሰሱበት ጉዳይ እልባት ሳይሰጠው ዝም ብሎ ይፈታሉ። የሆነ ሰዓት ላይ ከፈለጉ ያስሯቸዋል። አንዳንዶቹን በቃ የተለመደ አድራሻቸው ስለሚታወቅ የጸጥታ አካላት ወክ እያደረጉ ሄደው ነው የሚያስሯቸው። እና ለምን እንደሚያስሩ እንደሚታሰሩ አይታወቅም፣ ሲለቀቁ ለምን እንደሆነ አይታወቅም። የተከሰሱበት መዝገብ እልባት የብዙዎቹ አያገኝም። ስለዚህ በህጉ እንዲተገበር ነው የእኛ አንዱ ትልቁ መፍትሄ ብለን የምናስበው፣ እንደ ማህበር ይሄ ህግ እንዲከበር ነው። ሌላው ጋዜጠኞች ከምንም በላይ በአይናቸው ማየት አለባቸው፣ ምስክሮችን፣ ታዛቢዎችን እራሳቸውም የራሳቸውን መልከታ የተካተተበት ዘገባ እንዲሰሩ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። በፈለጉት ዘገባ መስራት በሚፈልጉበት አካባቢ ተዘዋውረው ትክክለኛ መሬት ላይ እውነተኛ የሆነ አሳታፊ የሆነ ዘገባ መስራት የሚቻለው ጋዜጠኞቹ በአካል ሄደው ማየት ሲችሉ ነው እና ይሄ ሁኔታ በተለይ ከቅርብ ጊዜ ወደዚህ እየተባባሰ ስለመጣ የሀገሪቱ የጸጥታ ሁኔታ መሻሻል አለበት። ይሄን ነው መፍትሄ የምንለው። ከዛ ውጪ ሚዲያዎች ደግሞ የተሻለ አቅም እንዲኖራቸው ራሱ መንግስት በዋናነት እዚህ ላይ መስራት አለበት ብለን እናስባለን። ከሚዲያ ጋር ሚዲያ አቅም ግንባታ ላይ የሚሰሩ ተቋማት እንዲመጡ እንፈልጋለን። ከአራት ከአምስት ዓመት በፊት መጥተው የነበሩ ብዙ ዓለም አቀፍ ተቋማት ከሚዲያ ጋር ከጋዜጠኞች ጋር የሚሰሩ ተቋማት እየወጡ ነው እና አንዱ ችግር ዞሮ ዞሮ ኢትዮጵያ ውስጥ ያለው የሚዲያ ሕግ የሚያሰራ አይደለም። እንደ ልባችን መስራት አልቻልንም፣ መንግስት ቃል በገባው መሰረት አልፈጸመልንም የሚል ምክንያት ነው የሚሰጡ ኢንፎርማሊ ስናወራቸው። እና ከምንም በላይ ሀሳብን የመግለጽ ነጻነት እንዲከበር የመንግስት አስተዋጽኦ ትልቅ ነው እና ከምንም በላይ ይህን እንዲያከብር፣ ከዛ ውጭ በየተቋማቱ ያሉ አመራሮች ስለመረጃ መረጃ ነጻነት በቂ ስልጠና እንዲሰጣቸው ማድረግ፣ የህዝብ ግንኙነቶች እንደዚሁ ተከታታይ የሆነ የሙያዊ ስልጠና እንዲያገኙ ማድረግ፣ በዚህ ህግ መሰረት ደግሞ መረጃ ለህዝብ እና ለሚዲያ ተደራሽ በማያደርጉት ላይ ተጠያቂነት እንዲሰፍን መደረግ አለበት ብዬ አምናለሁ። የኢትዮጵያ መንግስት የውጭ ምንዛሬ ፖሊሲ ለውጥ ማድረጉን ተከትሎ ስርጭቶቻቸውን በሳተላይት ያስተላልፉ የነበሩ የቴሌቪዥን ጣቢያዎች ክፍያው በመወደዱ ምክንያት ስርጭት ማቆማቸውን መግለጻቸው ይታወሳል። ከአሜሪካ ድምፅ ጋር ቆይታ ያደረጉት የሚዲያ ባለሙያዎችም አሁን ያለው ሀገራዊ ኢኮኖሚያዊ ሁኔታ የጋዜጠኛውን ኑሮ ፈታኝ እንዳደረገውም ጨምረው ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።